ما <applause> سدست ويم تر يا سدست من العالم بترزات كان الناس تكبروا በሚሊዮን የሚቆጠሩ ልጃገረዶችና ሴቶችን ከድሜ ልክ አካላዊ ጉዳትና የመንፈስ ስብራት ለመታደግ ትድግናው ውጥን ብቻ አይደለም፣ ግብራዊም ነው። አውስትራሊያንና ኢትዮጵያን ጨምሮ ብርቱ ሕግ ወጥቶለታል፣ ገደብም ተጥሎበታል። ምንም እንኳ አሁንም ድረስ ነፍስ ያላወቁ ሕፃናት የሰላ ምላጭ ለግርዛት ቢጠብቃቸውም የግርዛት ሰለባ የሆኑትም የዛሬ ታዳጊ ወጣትና አዋቂ ሴቶች ቁስሉ ከሻረ በአስርት ዓመታት ቢያስቆጥርም አካላዊና ስነ ልቦናዊ ጠባሳው ግና ዛሬም ድረስ ውስጣቸው ታትሞ አለ። ለዚህ ከወሲባዊ ስሜት እርካታ እስከ ወሊድ አሎታዊ ተጽዕኖ ያለውን ግርዛት ከምድረ ገጽ ለመክላት የተባበሩት መንግስታት በሉላዊ የዘለቄታ ልማት ግቡ በ2030 እንዲከስም ቀን የቆረጠው፣ በዘንድሮው ዕለተ መታሰቢያውም ግርዛትን ከሰባዊ መብቶች ጋር ያቆራኘው። ይህንኑ አስባብ አድርገንም በሞናሽ ጤና የጤና ባለሙያና አንቂ ከሆኑት ወይዘሮ ውዳድ ሳሌም ጋር ለመወያየት የወደድ ነው። መነሻችንንም ግርዛትን ከሰባዊ መብቶች ጋር የማያያዙ ፋይዳዊ ጎኖች ምንድን ናቸው? በሚል ነው። ወይዘሮ ውዳድ እንዲህ ያስረዳሉ። ግርዛት ከሰብአዊ መብቶች ጋር የሚያያዝበት ምክንያት ሴት ልጆች እንደ ማንኛውም ግለሰብ ከመቁሰል ወይንም ከመቆሰል ነፃ መሆን መብት አላቸው። የመኖር መብት አላቸው። እንደዚያውም ሙሉ በሙሉ ራሳቸውን ወክለው የሚፈልጉትን ግብ መድረስ መብት አላቸው። ስለዚህም ይሄ ግርዛት መጥፎ ባህል ምንም የጤና ጥቅም የሌለውና በሴቶች ላይ የተለያየ ጉዳት የሚያደርስ ስለሆነ መብታቸውን ይገፋቸዋል። ለምሳሌ አሁን እንዳነሱት አካላዊም ሆነ ስነልቦናዊ ጉዳት ያደርሳል ግርዛት ብዙ የኢትዮጵያውያን ሴቶችና ልጃገረዶች በዚህ ሕይወት ውስጥ አልፈዋል። ይህ በአንዲት ሴት ወይም በአንዲት ልጃገረድ ሕይወት ውስጥ ምን አይነት አካላዊና ስነ ልቦና የጉዳትን የሚያደርሰው ለምሳሌ ያህል አካላዊ የሆነ በጊዜው መቁሰል፣ ያ ቁስላት ሲደርስባቸው ደማቸው አልቆም ብሎ እስከ ሞት ደረጃ የሚደርሱ አሉ። ከዚያ ደግሞ አላስፈላጊ የሆነ ህመም፣ በተጨማሪ ለመውለድ ሲሄዱ ያ ህመም እንደገና ትዝ ብሏቸው አላስፈላጊ የሆነ ልባዊ ህመም እንዲሰማቸው፣ እነዚህ ሁሉ አንድ ላይ ተደማምረው የረጅም ጊዜ እና የአጭር ጊዜ ጉዳት በሴት ልጅ ላይ ያደርሳል። በ2030 ይህንን በልጃገረዶችና ሴቶች ላይ የሚደርሰውን ግርዛት ለመክላት የተባበሩት መንግስታት ሉላዊ የዘለቄታ ልማት ግብ ሆኖ ተነድፏል ለዛም ብዙ ጥረቶች ተካሂደዋል ከነኝ ውስጥ በዋነኛነት እስካሁን ምን ምን ተግባራት ተከናውነዋል ወደዚህ ወደ 2030 ግርዛትን ከመላው ዓለም ላይ ለማጥፋት እጅግ በጣም ብዙ ጥረት ተደርጓል ይህንን ጎጂ የሆነ ባህል ለማስወገድ። ከነዚያ ጥረቶች ውስጥ ዩኒሴፍ በልዑላዊ ደረጃ በጉሎባል ደረጃ ማአት አይነት ጥረት አድርገዋል እነሱም ማስተማር ንቃተ ህሊና መስጠት እንደዚያውም እኛም ከምንሰራቸው የህዝብ ጤንነት አካባቢ የመሳሰሉት ንቃተ ህሊና ለስራ ለጤና ሰራተኞች እንደዚያውም ለብሔረሰቡ ማሳወቅ ምን ያህል ጎጂ እንደሆነ ከዚያ ደግሞ ሌጅስሌሽን ወይንም አንቀጽ ህግ ወጥቶለት ይህንን የሚፈጽም ሰው በህግ ተጠያቂ እንዲሆን ይህ የመሳሰሉ ነገሮች ተካሂደዋል። ሆኖም ግን ከጎርጌሪያን ካሌንደር 2016 ጀምሮ ስምንት ዓመት እዛ ላይ ሲጨመርበት ማለት ነው በ በስምንት በስምንት ዓመት መሀል 30 ሚሊዮን የሚሆኑ ተጨማሪ ሴቶች ይህ ዓይነት ጥቃት ደርሶባቸዋል። በአጠቃላይ በግምት በአሁኑ ጊዜ 230 ሚሊዮን ሴቶች በዚህ ተገቢ ባልሆነ የጤና ችግር ቢያንስ በአንድ አይነቱ እየተሰቃዩ ነው ማለት ነው። እና ይህም ታላቅ ጉዳት በግለሰቡ ብቻ ሳይሆን በሀገሪቷም ላይ በሚኖርበት ሀገርም የኢኮኖሚ ጉዳት ሊያደርስ ይችላል። ለምሳሌ ለጤና እንክብካቤ የሚወጣው ወጪ ሴቶችን እንደዚያውም ራሳቸውን በራሳቸው ደግፈው የሚፈልጉት ደረጃ እንዳይደርሱ እንቅፋት ስለሚሆንባቸው ጉዳቱ እጅግ በጣም ከፍ ያለ ነው። አሁን ቀደም ሲል በተለይም ድንጋጌዎች ወጥተው ሕግ ተቀርጾ በሕግ ይሄንን በትንንሽ ህጻናት ልጆች ላይ ግርዛት የሚያደርሱ በተለይ አውስትራሊያ ውስጥ የሚኖሩ ማናቸውም ህጻናት ከዚህ በህግ የተጠበቁ ናቸውና ከለላ አላቸው። ይህን የሚያደርጉ ወላጆች ቢገኙ ህጉ ምን አይነት ቅጣት ነው የሚያደርስባቸው? ይህንን ስ ምን ያህል የማህበረሰቡ አባላት ይገነዘባል? ይላሉ የብሔረሰቡ አባላት። ንቃት ህሊና በተለያየ ኤጀንሲዎች፣ የጤና ጣቢያዎች፣ የመንግስት መስሪያ ቤት ሰራተኞች እየተሰራ ነው። ለምሳሌ የፋራ ፕሮግራም ስቴት ዋይድ የሆነ ቪክቶሪያ ውስጥ ንቃት ህሊና እየሰጠ ነው። እንደዚያውም ማዕት አይነት ኦንላይን ሪሶርሶች አሉ። ይሄ ሁሉ ንቃት የሚሰጥና ብሔረሰቡን የሚያስተምር ነው። በተጨማሪ ደግሞ የህግ ከለላ አውስትራሊያ ውስጥ እስከ ሀያ ዓመት የሚያሳስር የህግ ከለላ አላቸው። ህፃናት በዚህ ከተጎዱ ለምሳሌ ሲድኒ አንድ ጊዜ ደርሶ ነበረ። ወላጅ እንደዚያውም ሴትየዋ የገረዘች ሁለቱን ህፃን ልጆች። እናም ኢንቨስቲጌሽኑን ፖሊሶች ሲያደርጉ ይህንን ለመደበቅ እና የተሳሳተ መልስ በመስጠት ፖሊሶቹን ወደ ሌላ እየመራውን በህግ ተጠያቂ ሆኖ ቀርቧል። ስለዚህ በህግ በኩል ከፍተኛ ትኩረት ተሰጥቶት የህፃናትን ደህንነት የሚጠበቅበት ሀገር ነው እና እዚህ ከተቻለ ሁሉም ቦታ ይቻላል ብዬ አምናለሁ። ከዚህም ባሻገር ከዚህ ሀገር ውስጥ አውስትራሊያም ሆነ ሌሎች ሀገራት ውስጥ እንደዚሁ ወይም በፍልሰተኞች ወላጆች ከማስገረዝ ባሻገር እዚያ ያለው ቅጣት ሲከብድ አንዳንድ ወላጆች ወደ ሀገር ቤት ወስደው እዛ አስገርዘው ወደዚህ የሚያመጡ አሉ። ህጉ እነሱንስ ይመለከታል? ይህንንስ እንዳያደርጉ ምን አይነት ግንዛቤ ያሻለን እንደዚህ አይነት ወላጆች ይላሉ። ግንዛቤ በጣም ነው የሚያሻው። አሁን ወላጆች ልጆቻቸውን ውጭ ሀገር ወስደው ጥሩ ነገር የሚያደርጉ እየመሰላቸው አስገርዘው ወደ ክልክል ወደሆነበት አገር ሲመለሱ ትልቅ አደጋ ላይ ነው የሚወድቁት። እስከ ሀያ አመት እስራት ሊደርስባቸው ይችላል። እንደዚያውም ልጆቻቸውን ለመግረዝ ተዘጋጅተው ኤርፖርት ሊያቆሟቸው ይችላሉ። ህግ አለ እና ሊያስመልሷቸው ወይንም ከዚያ በኋላ ቻይልድ ፕሮቴክሽን ልጆቹን ከዚያ አደጋ ሊያስወግዳቸው፣ ከአደጋ ነፃ ወደ ሆኑበት ሊወስዳቸው ይችላል። ይሄም በህግ የሚቻል ነገር ነው፣ በአውስትራሊያን ህግ ማለት ነው። በተጨማሪ ደግሞ ውጭ ሀገር ሄደው ልጆቻቸውን ሱፐርቫይዝ ሳያደርጉ ዘመድ ልጆችን ወስደው ያስገረዙባቸው አሉ። እሱም በህግ ከተጠያቂነት ነፃ አያደርጋቸውም። እንደዚያውም እዚህ ሀገር ውስጥ ሆነው ቲኬት ገዝታ እናት ወደ ውጭ ሀገር ልትሄድ ስትል እዛ ነ ዚህ ስትመጪ እንዳሁም ልጆቹንም የመግረዙንም እናገዝሻለን ሲሏት ቲኬቷን ሁሉ ካንስል አርጋ የቀረች እናትም አለች። በዚህ ፍራቻ ማለት ነው። ስለዚህ እነዚህ ነገሮች ይከሰታሉ። በዚያም ኢንግላንድ ውስጥ ከውጭ ሀገር የምትገርዝዋን ሴትዮ አምጥተው በስኩል ሆሊዴ ወደ ሀያ ህፃናቶችን የገረዘችም ተገኝታለች። ከዚያ በኋላ ግን በኢንግላንድ ሀገር ማዕት አይነት ተጨማሪ ጥንቃቄ ተደርጓል። ስለዚህ በትንሽ ስህተት የልጆችን ህይወት ማበላሸት ይሆናል እና ከፍተኛ ጥንቃቄ የሚያስፈልገው ስለሆነ ስለዚህም ነው ከአስራ ሰባቱ አላማዎች ውስጥ ቀርቦ ትኩረት እንዲሰጠው የተደረገው። በዘንድሮው እዚህ አውስትሬሊያ ውስጥ በሚከበረውት የተለያዩ ኩነቶች ውስጥ በምን መልኩ ነው እናንተ ይህንን ኢቨንት ወይም ኩነት ለማዘጋጀት ና ማህበረሰብ አባላቱ ተሳትፈው ውይይት አድርገው ግንዛቤ እንዲጨብጡ አቅዳችሁ ያላችሁት አው እቅዳችን መላው ቪክቶሪያ አንድ ላይ እንዲያከብር ነው። ሆኖም ግን የተለያዩ ቦታዎች የተለያዩ ኢቨንቶች አሉ። በፌብራሪ ስድስት ኢንተርናሽናል ዴይ ኦፍ ዚሮ ቶለረንስ ቱ ኤፍጂኤም ይባላል ቀኑ። ይህም ኢቨንቶች የሚካሄዱበት ቦታ ፍላየሮች አለ። ያንን በፌስቡክም እንልካለን። እንደዚያውም በጉግልስ ገብታችሁ ማግኘት ትችላላችሁ። ይህም ንቃተ ህሊና የምናደርግበት ቀኖች ይሆናሉ። ተጨማሪ የአላስፈላጊ የሆነ ባህላዊ ጎጂ ባህል ግርዛት ምን ምን ችግር እንደሚያመጣም ከፈለጋችሁ ሮያል ዊሜንስ ሆስፒታል ዌብሳይድ ገብታችሁ ኤፍጂኤም ወይንም ኤፍጂኤም ስላሽ ሲ ብላችሁ ተጨማሪ እውቀት ማግኘት ትችላላችሁ። ዘንድሮ በዓል ምክንያት በማድረግ በጠቅላላ ለኢትዮጵያውያን ማህበረሰብ አባላት ወይም አማርኛ ተናጋሪ ማህበረሰብ አባላት በመላ አውስትሬሊያ ለሚኖሩ በተለይ ቪክቶሪያ ውስጥ ላሉ የእርሶ ዋነኛ መልእክት ምን ይሆናል? መልእክቴ ይህንን መጥፎ ባህል በመተባበር ወደ ኋላ ትተን ወደፊት መራመድ እንችላለን። ሴት ልጆቻችንን በእንክብካቤ ከእውቀት ጋር ካሳደግን ይህ ጎጂ ባህል ምንም ምንም ቦታ አይኖረውም። መልእክቴ ይሄ ነው። በትብብር ይህንን ጎጂ ባህል ወደኋላ እንተው። መልካም ወይዘሮ ውድድ ሳሊም በሞናሽ ጤና የጤና ባለሙያና አንቂ። እንደታለመው በ2030 ከመላው ድረገጽ የልጃገረዶችና ሴቶች ግርዛት ተወግዶ ሁላችንም ምስክር ለመሆን እንዲያበቃን ምኞታችን ነው። ይህንኑ ግንዛቤ ለማስጨበጥ እርሶም ሆነ ድርጅቶ ወይም በመላው ዓለምም እንደዚሁ ያሉ ሴቶች በሙሉ በዚህ ላይ ንቁ ተሳትፎ ለሚያደርጉት ሁሉ መልካም የክብረ በዓል ቀን እንዲሆን ፌብርዋሪ 6 ወይም ጥራ 29 እንመኛለን። ስለ ቃለ ምልልሱ እናመሰግናለን። እኔም እንደዚያው፣ አቶ ካሳሁን በእንግድነት ስለጋበዝከኝ እጅግ በጣም አሪፍ ላመሰግንህ እፈልጋለሁ። ከማህበረሰብ ለማህበረሰብ ማህበረሰብ